የህወሓት ታጣቂዎች አፋር ክልል ውስጥ ከፈቱት በተባለው ወታደራዊ ጥቃት ምክንያት ተፈናቅለው ከአካባቢያቸው ለወጡ የህብረተሰብ ክፍሎች በቂ የሆነ የሰብአዊ እርዳታ ማድረስ አለመቻሉን የክልሉ አደጋ መከላከልና ምግብ ዋስትና ቢሮ አስታውቋል። የጽህፈት ቤቱ ኃላፊ አቶ መሐመድ ሀሰን ከ290 ሺህ የሚበልጡ ሰዎች መፈናቀላቸውን ገልጸው የህወሓት ታጣቂዎች ዘልቀው ገብተውባቸዋል ባሏቸው አካባቢዎች የሚኖሩ ሰዎችን መድረስ አለመቻሉንም ተናግረዋል። የአፋር ሰብአዊ መብቶች ድርጅት በበኩሉ የህዋት ኃይሎች በአካባቢው የቀጠሉት ወታደራዊ ጥቃት አገራዊ መረጋጋት እንዳይኖርና በህዝቦች መካከል የማይሽር ቂም እንዲፈጠር ያደርጋል ሲሉ ስጋታቸውን ገልጸዋል። መስፍን አራጌ ዝርዝር አለው። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሐመድ ሐሰን የህወሀት ኃይሎች በኪልበቲ ረሱ ዞን በሚገኙ ስድስት ወረዳዎች ላይ ወታደራዊ ጥቃት መሰንዘራቸውን ተከትሎ በተለይ በአባዓላ መጋሌና ኤረርቲ አካባቢዎች በርካታ ንብረት መውደሙን ገልጸዋል። ኩነባ፣ በረሃሌና ዳሎል አካባቢዎችም ላይ ጥቃቱ ተጠናክሮ ቀጥሏል የሚሉት አቶ መሐመድ በዚህ ምክንያት 290 ሺህ ሰዎች ከቤት ንብረታቸው ተፈናቅለው ወደ በተለያዩ አካባቢዎች መሰደዳቸውን ለአሜሪካ ድምጽ ገልጸዋል። እስካሁን የክልሉ መንግስት በተለይ የሚመራው ጽህፈት ቤት አጠቃላይ ከአርባ መኪኖች በላይ የተለያዩ አካባቢ ላሉ ተጎዱ ወገኖች ከመጋዘናችን ላይ የነበረውን ነገር ለማድረስ ተሞክሯል። ነገር ግን የምግብ ፍላጎት፣ የውሃ ፍላጎት፣ የጤናና የህፃናት ምግብ እንዲሁም መጠለያ ፍላጎት ከፍተኛ ስለሆነ እስካሁን ሌሎች ኦፕሬሽን የጀመሩ ዓለም አቀፍም ሆነ የአካባቢ ድርጅቶች እጅግ በጣም ጥቂት ናቸው። ስለዚህ እዛ አጋጣሚ የዓለም አቀፍ ማህበረሰብ ከፍተኛ ትኩረት ሰጥተው የእብረተኛው የአሸባሪ ህወሓት ትንኮሳና ወረራን በመቃወም በጣም ሰብአዊነት እየተጎዳ ያለውን የአፈር ማህበረሰብ እንዲረዱና ያላቸውን ነገር እንዲያካፍሉ አጋጣሚ ይጠይቃሉ። አቶ መሀመድ ከዚህ በተጨማሪ የህወሓት ኃይሎች ወደ አካባቢዎቹ መግባታቸውንና ወታደራዊ ጥቃት መቀጠሉ ን ተከትሎ ከአካባቢያቸው መውጣት ላልቻሉ ሰዎች ምንም አይነት ሰብአዊ ድጋፍ ለማድረስ አለመቻሉን ጠቁመዋል። በተለይ በአበዓላ በመጋሌ አካባቢዎች ላይ እና እረብቲ ላይ እነሱ ቁጥር እጅ ያሉ አካባቢዎች ላይ፣ ሰመራ መቀሌ መንገዱ እነሱ አቋርጧል፣ ተቆርጧል። ሁለተኛ ደግሞ እዛ ያሉ ማህበረሰብ በእርዳታ ተዘራሽ ማድረግ አልተቻለም። እዛ በምናገኘው ኢንፎርሜሽን መሰረት ከፍተኛ የሆነ ረሃብ፣ ከፍተኛ የሆነ ውሃ ጥም፣ ከፍተኛ የሆነ እንግልት እንዳለ ሪፖርት እየደረሰን ነው። በአፋር በኩል ወደ ትግራይ ክልል ሰብአዊ እርዳታ እንዳይገባ መከልከሉን በመጥቀስ ድርጊቱን ሲያወግዝ የነበረው ህወት አፋር ክልል ላይ ጥቃት መሰንዘሩን በቅርቡ ማረጋገጡ ይታወሳል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በሰሜን ኢትዮጵያ የነበረው ከባድ ጦርነት ከአውሮፓውያኑ ታህሳስ ወር አጋማሽ ጀምሮ በሚሊዮኖች ለሚቆጠሩ የትግራይ ክልል ነዋሪዎች እርዳታ እንዳይደርስ እንቅፋት መፍጠሩን ገልጾ እጁ ላይ ያለው ቁሳቁስ በመመናመኑ ሰብአዊ ድጋፍ የማድረስ ተግባሩንም ለማቆም ሊገደደ እንደሚችል አስታውቋል። የአፋር ሰብአዊ መብቶች ድርጅት ሊቀመንበር ገአሳ አህመድ የህወሓትን ክስ ፕሮፓጋንዳዊ ተልዕኮ ያለበት ሲሉ አጣጥለው፣ ዓለም አቀፉ ማህበረሰብም የአንድ ወገን ድምፅ ሰሚ መሆኑ በታሪክ የሚያስወቅስ ነው ሲሉ ተችተውታል። በተለይ አፋር አርብቶ አደር ለከፋ ሰብአዊ ቀውስ ሲዳረግ በዝምታ አልፏል ሲሉ ይተቻሉ። አበዓላ ላይ መጥተው ጦርነት የከፈቱት እነሱ ናቸው። የአፋር ህብረተሰብ ሄዶ መቀሌ ላይ አይደለም የከፈተ ያለው ራሱ ወረዳዎች ውስጥ ነው ጦርነት የከፈቱበት ያለው። ይሄ ጦርነት በተከፈተበት ሁኔታ የእርዳታ እህል መግቢያ የለንም ብሎ ማላዘን እዚህ ግባ የሚባል አይደለም። ምክንያቱም አበዓላን ሲወር ነው መንገዶች የተዘጉት እንጂ ከዛ በፊት የአፋር ህብረተሰብ ለትግራይ የሚደርሰውን እርዳታ ያገደበት ሁኔታ የለም እንኳን ዛ ዛሬ የጋሊኮ ጭፍጨፋ ባደረገበት እለት ቢሆን ሰዎች እርዳታ እንዳያገኙ ያደረገበት ሁኔታ የለም። ለአፍታ በስልክ መስመር አግኝቻቸው የነበሩት የአበዓላ ከተማ ከንቲባ ጣሂር ሀሰን የህወሓት ኃይሎች አጠናክረው ቀጥለውበታል ባሉት ወታደራዊ ጥቃት ምክንያት ለተፈናቀሉ ሰዎች እርዳታ የጫኑ ተሽከርካሪዎችን ማድረስ አልተቻለም። በግመል ሸክም የምናደርሰው ህይወት አድን ድጋፍም ከተፈናቃዩ ብዛትና ከጉዳቱ አሳሳቢነት አንጻር በቂ አይደለም ብለዋል። ዝርዝር መረጃ እንዲሰጡኝ ጥረት ባደርግም በስልክ መስመራቸው አለመስራት ምክንያት አልተሳካልኝም። አቶ ገአስ ችግሩ ከዚህም የተሻገረ ነው ይላሉ። እነዚህ ወረዳዎች ላይ በተለይ የአደጋ መከላከል ቢሮ ኃላፊዎች ያሉበት እዛ እርዳታን ለማከፋፈል የገቡ መኪናዎች ወደ ሶስት መኪናዎች ተቃጥለዋል። ወደ አስር መኪናዎች በዛው በጁንታው ታፍነው ተወስደዋል። አንዱ እሱ ነው። በሁለተኛ ደረጃ ምናልባት ሰምተው ከሆነ አላውቅም። የፈረንሳይ ጋዜጠኞች ሶስት የሚሆኑ ጋዜጠኞች በዛው አካባቢ ላይ ይሄንን እየዘገቡ ባለበት ሁኔታ ላይ ቀለበት ውስጥ ገብተው ከፍተኛ የሆነ ተጋድሎ በማድረግ የአፋር ነዋሪዎች እነዛ ሰዎች እንዲወጡ ከፍተኛ ጥረት አድርገው በአምስት ስድስት ቀናቸው በእግር በአቋራጭ ወስደዋቸው እስከ አስደረረስ አምጥተው ነው የወጡት። ይህን እንኳን አለ እርዳታ ለማድረግ ሊዘግቡ የሄዱ የዓለም አቀፍ ጋዜጠኞች ጭምር ሊታሰኑ ነበረ። በዛ ቦታ ላይ ህውሀት በስፋት የሚነሳበትንና ፈጽሞታል የሚባለውን የንብረቱ ውድመትና ዘረፋ እንዲሁም ሰብአዊ ጥሰት በተደጋጋሚ ማስተባበሉ ይታወሳል የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ግን ለተረጆች የመጣ የእርዳታ እህል ከመዝረፍ ጀምሮ በንብረት ላይ ጉዳት አድርሰዋል ሲሉ ይከሳሉ ከአሁን በፊት በመጋለና አብዓላ እንዲሁም በራህሌ ላይ ወረራ ፈጽመው የአፋር ልዩ ሀይልና ሚሊሽያ መክተው ተከላክለው ነበረ እዚህ አካባቢ ለተፈናቀሉ ወገኖች በአብዓላ በመጋለ አካባቢ ላይ እኛ ለተፈናቃዮች ያቀረበ ነውን ቁሳቁስና ምግብ फिल ጦርነቱ ሰፍቶ ይህንን አካባቢ በእነሱ እጅ ገብቷል። ስለዚህ የነበሩ መኪናዎቹን የእኔ ቢሮ መኪና ራሱ ተቃጥሏል በእነሱ ከባድ መሳሪያ ማለት ከዛ በላይ ደግሞ ብዙ መኪናዎች የተቃጠሉበትና ና እንዲሁም ብዙ በመጋዘን ላይ ለተፈናቃዮች ሊከፋፈል የነበረ ይህል አብዛኛው ዘርፈዋል። አንዳንድ አካባቢዎች ላይ ደግሞ በከባድ መሳሪያ ተመትቶ ተቃጥለዋል። ከሶስት ቀናት በፊት የአሜሪካን ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስን ጋዜጣዊ መግለጫ የጠቀሰው የአሜሪካ ድምጽ ሬዲዮ አፋር ውስጥ እየተደረገ ያለው ውጊያ ሀገራቸውን ያሳ ስባታል ማለታቸውን ዘግቦ ነበር። አሁን ትግራይን በማስተዳደር ላይ የሚገኘው አካል መሪ ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት በተባበሩት መንግስታትና በኬንያ አማካኝነት ቡድናቸው ከኢትዮጵያ መንግስት ጋር ቀጥተኛ ያልሆነ ተዘዋዋሪ ዲፕሎማሲያዊ ንግግር እያደረገ መሆኑን ገልጸውልኛል ሲል ቢቢሲ ከሁለት ቀናት በፊት ዘግቦ ነበር። በዚህ በኩል ከኢትዮጵያ መንግስት በግልጽ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም ጠቅላይ ሚኒስትር አብይ አህመድን የጠቀሰው አሶሺዬትድ ፕሬስ የአገሪቱን ጥቅም የሚያስቀድም ምክንያታዊ ድርድር ይኖራል ብለዋል ሲል አስነብቧል። የአፋር ሰብአዊ መብቶች ድርጅት ሊቀመንበር ጋአስ አህመድ ግን ህወሀት ክልልን ወሮ መነጋገርም መሆነ መደራደር ውጤት አልባ ነው ይላሉ። ኃይሉ እየፈጸመው ነው ያሉት ሰብአዊ ጥሰትና የንብረት ውድመት በሁለቱ ክልል ህዝቦች መጻኢ ግንኙነት ላይ አሉታይ ተጽዕኖ ያሳድራል የሚል ስጋትም አላቸው። አሁን ባለው ሁኔታ በተለይ የዓለም አቀፉ ህብረተሰብ ይሁን የኢትዮጵያ መንግስትን ሊያውቀው የሚገ የሚገባው ነገር ምንድን ነው? የአፋር ህዝብ ላይ የተከሰተው ጦርነት እያለ ምንም አይነት ድርድር ሊሳካ እንደማይችል ማስረገጥ ይቻላል። ከደብረ ሲና እና ከአካባቢው ጦርነቱ መራቁ በጣም የሚያስደስትም ቢሆንም ነገር ግን በአፋር ላይ ጦርነቱ እያለ ምን አይነት ድርድር ነው የሚደረገው? የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊው አቶ መሐመድ ለአለም አቀፉ ማህበረሰብ ይድረስ ባሉት መልእክታቸው፣ አንደኛ የህብረተኛው የህወሓት ድርጊት በአለም አቀፍ ማህበረሰብ እንድቀውም እንፈልጋለን። ሁለተኛ ደግሞ የትግራይ ማህበረሰብ እየተ የተሰቃየ፣ እየተጎዳ፣ እርዳታ እየተስተጓጎለ ያለው ብቸኛ ተጠያቂ ህወሓት መሆኑን በደንብ ሊያውቅ ይገባል ዓለም አቀፍ ማህበረሰብ። በሶስተኛነት ደግሞ የአፋር ህዝብ ላለፈው አንድ ዓመት በከፍተኛ የሰብአዊ ቀውስ ውስጥ የሚገኝ ማህበረሰብ ስለሆኑ አስቸኳይ የምግብ ፣ የመጠለያ፣ የውሃ፣ የመድኃኒት እና ሌሎች ድጋፎች ያስፈልጉናል። የህወሓት ኃይሎች ከአፋርና ከአማራ ክልል እንዲወጡ መደረጉን ተከትሎ ሰራዊቱ ባለበት እንዲረጋ በተደረገ በጥቂት ቀናት ውስጥ ለመቀሌ አርባ ኪሎ ሜትር ርቀት በምትገኝ በላይኛዋ በኩል ተቀሰቀሰ የተባለው ጦርነት ወር እንደሞላው እየተነገረ ነው። ለአሜሪካ ድምጽ ሬዲዮ መስፍን። በሌላ በኩል ደግሞ በትግራይ የሰብአዊ ድጋፍ እንቅስቃሴ በረዴት አቅርቦት ችግር ምክንያት ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት ቅዳሜ ዕለት ማስታወቁ ይታወሳል። የአለም የምግብ ፕሮግራም ጦርነቱ አርባ በመቶ የሚሆነውን የትግራይን ህዝብ ለረሃብ ዳርጎታል ብሏል። የደንገረመው ዝርዝሩን ታሰማናለች። የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ቢሮ በምህፃሩ ኦቻ በይዞታ ያሉ ቁሳቁሶች መመናመናቸውን ተከትሎ የጦርነት አውድማ ሆኖ በሰነበተው የሰሜን ኢትዮጵያው ትግራይ ክልል የነበረውን ሰብአዊ ድጋፍ የማዳረስ ተግባር እንዲያቋርጥ ሊገደድ እንደሚችል አስታውቋል። ምንም እንኳን የእርዳታ አቅርቦቱ ከባለፈው ክረምት ጀምሮ በመሻሻሉ ሰዎችን ከከፋ የረሃብ አደጋ ለመታደግ ቢቻልም በሰሜን ኢትዮጵያ የነበረው ከባድ ጦርነት እርዳታ በአውሮፓውያኑ ታህሳስ አጋማሽ ወዲህ ለችግር ለተዳረጉ በሚሊዮኖች የሚቆጠሩ የትግራይ ክልል ነዋሪዎች እንዳይደርስ ከልክሏል ሲል ኦቻ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተቋም ኦቻ ቃል አቀባይ ጄንስ ላሬክ በጄኔቫ ለጋዜጠኞች በሰጡት መግለጫ በትግራይ ክልል የሚንቀሳቀሱ የረዴት ተቋማት እስካሁን ድረስ ምንም አይነት ለውጥ አለመኖሩን እንደነገሯቸው በመግለጽ ነገሮች ካልተሻሻሉ ከካቲት ወር ማብቂያ ጀምሮ እርዳታ ማቅረብ አንችልም ሲሉ አስታውቀዋል። ቃል አቀባዩ አያይዘውም የተባበሩት መንግስታትና ሌሎች የግል ረዴት ተቋማት በከፋው በረዴት ቁሳቁሶች፣ ነዳጅና የገንዘብ እጥረት ምክንያት እንቅስቃሴያቸውን ቀደም ባለው ጊዜ ለመቀነስ መገደዳቸውንም ተናግረዋል። ተቋማቱ እንቅስቃሴያቸውን በአውሮፓውያኑ የካቲተር ሙሉ በሙሉ ሊያቆሙ እንደሚችሉ አስጠንቅቀዋል ያሉት ሊያርኪ ለተጨማሪ የምገባ መርሃ ግብር ብሎም ለከፋ አጣዳፊ የምግብ እጥረት የሚፈጥሯቸውን ችግሮች ለማከም የሚያስፈልጉ ምግብ ነክ ቁሳቁሶች ቀድሞውኑ አልቀዋል ብለዋል። የዓለም የምግብ መርሃ ግብር አስራ ሶስት በመቶ ከአምስት አመት በታች የሆኑ የትግራይ ህጻናት እንዲሁም ከነፍሰ ጥሮችና እመጫት እናቶች መካከል ግማሹ በከፋ የምግብ እጥረት መጎሳቆላቸውን ጠቅሶ ሁኔታው በበሽታ የመያዝን እንዲሁም ለሞት መዳረግን የሚጨምር እንደሆነ ጠቁሟል። ከቀናት በፊት የነዳጅ ክምችት መንጠፉን ተከትሎ የረዴት ሰራተኞች የቀረውን ድጋፍ በእግሯቸው እየተዟዟሩ ለማዳረስ መጣራቸውን ያስታወሱት ቃል አቀባዩ ከዚህ በተጨማሪም ያለውን የምግብ እህል ለመቆጠብ በቀን አንዴ ወደ መመገብ እንደወረዱ አስታውቀዋል። በአንጻሩ በአማራና አፋር ክልሎች የሰብአዊ ድጋፍ ስርጭትን ለማዳረስ መቻላቸውና ወደ ሶስት መቶ ሰማኒያ ሺህ ሰዎች የምግብ እደላ አካል እንደሆኑ ተናግረዋል። በቅርቡ ወደ ትግራይ በአውሮፕላን ሰብአዊ ድጋፍን የማዳረስ እርምጃ መጀመሩን ተከትሎም የድጋፉ መጠን ከፍ ማለት መጀመሩን ያስታወሱት ሊያርኪ ለሁኔታው የሚያስፈልገውን ከፍ ያለ መጠን ያለውን ድጋፍ ግን በአውሮፕላን ብቻ ማጓጓዝ እንደማይቻል ተናግረዋል። በዚሁ የተባበሩት መንግስታት ድርጅት ባካሄደው ዳሰሳም በትግራይ ክልል የአርባ በመቶ የሚሆኑ ሕዝብ እንዲሁም የአፋርና የአማራ ክልልን ሕዝብ ጨምሮ ለከፍተኛ የምግብ እጥረት የተጋለጡት በአጠቃላይ ዘጠኝ ሚሊዮን የሚጠጉ ሰዎች የምግብ ድጋፍ እንደሚያሻቸው አስታውቋል። በአንጻሩ የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ ለዳሰሳው በሰጡት ምላሽ ህወሓት እርሃብን እንደ ጦር መሳሪያ እየተጠቀመ ነው ሲሉ ከሰዋል። የፌዴራሉ መንግስት ባለፈው ሳምንት ወደ ትግራይ ክልል ለመግባት የተዘጋጁ አርባ ሶስት መኪኖችን ህወሓት በአፋር ክልል በኩል ከፍቶታል ባለው ጦርነት ምክንያት እርዳታው ወደ ትግራይ ክልል ማለፍ አለመቻሉን ማስታወቁም ይታወሳል።